በቀድሞ ታሳሪዎችና የየመን ባለስልጣናት መግለጫ መሰረት የተባበረው የአረብ ራቢጣ ተጠርጣሪ አሸባሪዎችን ከየመን ወደ አሰብ ኤርትራ ድብቅ እስር ቤት አዛውራለች። በቀይ ባህር ጠረፍ ላይ የሚገኘው ሚስጢራዊ እስር ቤት ሰቆቃና ግፍ በብዛት ይፈጸምባቸዋል ከሚባሉ በአካባቢው ከተቋቋሙ በርካታ እስር ቤቶች መረብ አንደኛው መሆኑን አሶሽትድ ፕሬስ የዜና ወኪልና ሂማን ራይትስ ዋች ያካሄዱት ምርመራ አጋልጠዋል ይላል። በሂማን ራይትስ ዋች ጥናቱን ያደረጉት ክሪስቲን ቤክለርን እንዳስረዱት የተባበሩት የአረብ ራቢጣና የየመን ሸሪኮች ታሳሪዎቹ የሚመለከቷቸው በየመና የአልቃይዳ አሸባሪዎችን እየተዋጋች ያለችውን የአረብ ራቢጣ ጥረቶች ለማክሸፍ የሚንቀሳቀሱ ከባድ የሽብር ወንጀለኞች አድርገው ነው። የሁማን ራይትስ ዋች ተመራማሪዎች በስድስት ወራት ጊዜ ውስጥ በእስረኞች ላይ የሚፈጸመውን የመብት ጥሰት ለመዘገብ የመንን ጎብኝተዋል። ሳሌም ሰለሞን ተከታዩን ሰፋ ያለ ዘገባ አጠናቅራለች። ሰለሞን ክፍሌ ይዞ ቀርቧል። በሂውማን ራይትስ ዋች ጥናቱን ያደረገው የክሪስቲን ቤከርሊ ቡድን አንዳንዶቹ እስረኞች የአረብ ራቢጣ ባለፉት ሁለት ዓመታት ግድም ወታደራዊ መደብ አቋቁሞ እየተንቀሳቀሰ ወዳለበት ወደ አሰብ መወሰዳቸውን ደርሶበታል። ራቢጣው ምን ያህል እስረኞች ያሉት መሆኑን ጨምሮ አንዳንድ ዝርዝር ጉዳዮችን ግን ማረጋገጥ አይቻልም፣ ምክንያቱም ወደ እስር ቤቱ መግባት ስለማይቻልና። የሁለቱም ማለት የተባበረው የአረብ ራቢጣና የኤርትራ ባለሥልጣናትም የእስር ቤቱን መኖር ስለማያምኑና ስለሚያስተባብሉ ነው ክሪስቲን ቤከር ሊያስረዳሉ። ከእስረኞቹ ቤተሰቦችም ሆነ ጉዳዩን ከሚከታተሉ ነጻ ወገኖች ጋር ፈጽሞ ግልጽነት ወይም ግንኙነት የለም። በርካታ እስር ቤቶች ናቸው ያሉት ማንም ሊገባባቸውና በውስጡ ያለውን ሁኔታ ማየት የማይቻልባቸው፣ ማየት የሚችሉት አሳሪዎቻቸውና በውስጡ ያሉ እስረኞች ብቻ ናቸው። ሁመን ራይትስ ዋች በቀጥታ ወደ እስር ቤቶቹ መግባት ባለመቻሉ ሪፖርቱን መሠረት ያደረገው ከቀድሞ ታሳሪዎች ጋር ባካሄዳቸው ቃለ ምልልሶች፣ ጠበቆችና በየመን ባለሥልጣናት ላይ ነው። አሶሲየትድ ፕሬስ የዜና ወኪልም ሪፖርቱን ለማጠናቀር ተመሳሳይ ዘዴ ተጠቅሟል። የእስር ቤቶቹን መረብ ስፋት የታሳሪዎቹን አያያዝና እስር ቤቱ አሰብ ውስጥ መገኘቱን በተመለከተም የደረሰበት ድምዳሜ ከሁማን ራይትስ ዋች ጋር ይጣጣማል። የተባበረው የአረብ ራቢጣ በሳውዲ የሚመራው ጥምረት የየመኑን ሁቲ ሽምቅ ተዋጊዎች ለማጥፋት እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ከተቋቋመ ጀምሮ የኅብረቱ አባል ነው። ሁማን ራይትስ ዋች እንደሚለው ግን የጥምረቱ ጥረት መጥፎ ጎንም አለው። የተባበረው የአረብ ራቢጣ የመን በሚገኙ ይፋ ባልሆኑ እስር ቤቶች ውስጥ ሰቆቃ ይፈጽማል፣ ታሳሪዎችንም ከቀረው ዓለም ጋር እንዳይገናኙ ያደርጋል ሲል ለሰብአዊ መብቶች ተከራካሪው ሁማን ራይትስ ዋች ይከሳል። ድርጅቱ አራት ሕፃናትን ጨምሮ አርባ ዘጠኝ ሰዎች መታሰራቸውን ወይም በኃይል የደረሱበት እንዳይታወቅ መደረጋቸውን ሰላሳ ስምንት ሌሎች በራቢጣው ኃይሎች በታገዙ የየመን ወታደሮች መታሰራቸውንም ዘርዝሯል። ዘመዶቻቸው ለድብደባ መዳረጋቸውን፣ ድብደባው የተፈጸመባቸው ደግሞ በጡጫና በብረት ዘንግ እንዲሁም በኤሌክትሪክ ሽቦ ንዝረት መሆኑን፣ ርቃናቸውን እንዲቆዩ መደረጋቸውንና የቤተሰብ አባላትም ላይ ዛቻና ማስፈራሪያ እንደሚካሄድ የታሳሪ ቤተሰቦች ለሂዩማን ራይት ዋች አስረድተዋል። እንደገና ክሪስቲን ቤከርዲ የተባበረው የአረብ ራቢጣ በብዛት በእነዚህ ወንጀሎች የሚከሰሱትን የየመን ኃይሎች ይረዳል። ራሱ ራቢጣውም ቢሆን ስውር እስር ቤቶችን ማስተዳደርን ጨምሮ በዘመቻው እጁ አለበት። ከእስር ቤት እንዲፈቱ ማዘዣ ያላቸውን ሰዎች እንዲቆዩ ማድረግና ወደ ሌሎች ከየመን ውጭ ባሉ ማጎሪያ ቤቶች እንዲዛወሩም ያደርጋል። በስልክ የተገኙት የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ክሱን ውድቅ አድርገው ሪፖርቱ በአስተማማኝ ሁኔታ ሐሰት ነው ሲሉ ቀደም ሲል በትዊተር ወዳስተላለፉት መልእክታቸው መርተዋል። አቶ የማነ በጠቀሱት በዚያ የትዊተር መልእክታቸው ዩናይትድ ስቴትስ በጅቡቲና በኢትዮጵያ ወታደራዊ የድሮን መደቦች እንዳሏት አመልክተው ስለ እስረኞች ስለ የመንም ሆነ ስለ ተባበረው የአረብ ራቢጣ ግን የተናገሩት ነገር የለም። የተባበረው አረብ ራቢጣ ውጭ ጉዳይ መሥሪያ ቤት በበኩሉ ባወጣው መግለጫ የሁመን ራይትስ ዋች ሪፖርትን መሠረተ ቢስ ሲል ውድቅ አድርጎ ጦር ሠራዊቱም ምስጢራዊ እስር ቤት ደቡብ የመን ውስጥ አለው የሚለውን ክስ አስተባብሏል። በሪፖርቱ የሰፈረው ገለጻ ሁሉ ሙሉ በሙሉ ሐሰት ነው ያለው የራቢጣው ውጭ ጉዳይ ሚኒስቴር መግለጫ የአረቡ ጥምረት በሚያካሄደው ጸረ ሽብር ውጊያ ጥቅማቸው የተነካ ሚሊሺያዎችና ሌሎች ከያዙት የፖለቲካ ጨዋታ አያልፍም ብሏል። የአረቡ ጥምረት ወደ የመን የገባውም ሕዝቡን ለመርዳት ነው ሲል መግለጫው አብራርቷል። መግለጫው ራቢጣው በኤርትራ አሉት ስለሚባለው እስር ቤቶች ጉዳይ ግን ፈጽሞ አላነሳም። በሌላ በኩል የመንና ኤርትራ ውስጥ በሚገኙ የራቢጣው እስር ቤቶች ሰቆቃ ይፈጸማል መባሉ የዩናይትድ ስቴትስን ሴናተሮች የአሪዞናውን ጆን ማኬንና የሮድ አይላንዱን ጃክሪድ ያሳሰባቸው በመሆኑ ምርመራ እንዲካሄድ ጥሪ አስተላልፈዋል። በእስር ቤቶቹ ውስጥ ምርመራ ሲካሄድ ዩናይትድ ስቴትስ የተጫወተችው ሚና ካለ እንዲጣራ ነው ሴናተሮቹ የሚፈልጉት። ዩናይትድ ስቴትስ በሳውዲ ለሚመራው ጥምረት በተለይ ከራቢጣው ጋር በቅርበት በመስራት የሎጂስቲክስ እና የመረጃ ድጋፍ ትሰጣለች። ዚ አሶሲየትድ ፕሬስ የዜና ወኪል በሪፖርቱ የዩናይትድ ስቴትስ ኃይሎች በምርመራው እጃቸው እንዳለበት፣ ነገር ግን በእስረኞች ላይ በሚፈጸም ድብደባ መሳተፋቸውን ወይም የሚያውቁት ነገር እንደሌለ አትቷል። በኒውዮርክ ዩኒቨርሲቲ የሕግ መምህሩ ራያን ጉድማን እንዲህ ይላሉ ለዩናይትድ ስቴትስ እነዚያን በመሰሉ ድርጊቶች መሳተፍ ሕገ ወጥ ነው ነው ያሉት በዩናይትድ ስቴትስ መከላከያ ሚኒስቴርም ልዩ የሕግ አማካሪ የሆኑት ራያን ጉድማን። በተባበሩት መንግሥታት ድርጅት የሰብአዊ መብቶች የሽብርተኝነትና የሰቆቃ ድርጊት መርማሪዎችም አንድ መንግሥት በድብደባ ብዛት የተገኘን መረጃ ከሌላ መንግሥት ጋር የመለዋወጥ ሕጋዊ መብት የለውም ሲሉ እንደሚከራከሩ በኒውዮርክ ዩኒቨርሲቲ የሕግ መምህሩ ራያን ጉድማን አስረድተዋል።